እንግዲህ በመሰረቱ ይሄ አሁን የተፈጠረው ችግር ከኛ እኔ ከማልጠብቀው እና ከኔ እውቅና ውጭ የሆነ ነገር ነው ያጋጠመኝ። ምንድን ነው ችግሩ ይንገሩኝ፣ ስ ምክንያት ችግሩ ምንድን ነው? እንግዲህ እኛ ቀደም ሲል ያው የወልቃይት ህዝብ ከአስራ ዘጠኝ መቶ ሰባ ሁለት ጀምሮ ሰዎች አሁን እስካለው ጊዜ ህወሀት በአካባቢው በተንቀሳቀስበት ጀምሮ የአማራ በአማራ ክልል ስር የነበረና የአማራ ብሄርተኝነት ያለን ህዝቦች እንደመሆናችን መጠን ያንን የህዝቡ የህዝባችን ጥያቄ እኛ ህገ መንግስታችን አንብበን መሰረቱ መሰረቱን ህገ መንግስቱ ለሁላችንም ሊዳኘ ነው በማለት ፍትሀዊ በሆነ መልኩ ጥያቄያችን እንዲመለስ የተለያዩ አሁን ባለው ያለው መንግስት አበበናል ከፌዴራል እስከ ቀበሌ ድረስ። ይህን ተከትሎ እንግዲህ ያው ቀደም ሲል እንደምታውቁት የተለያዩ ወገኖቻችን ይህን ጥያቄ ያነሱ ሲታፈኑ፣ ሲታሰሩ፣ ሲገደሉ እንደነበሩ ይታወቃል። አሁንም ይህን ጥያቄ በዋነኝነት ይመራሉ ተብሎ የሚገመቱ ሰዎች ያው በተለያየ መልክ ምክንያት የተፈጠረ በእስር ላይ ይገኛሉ በአዲስ አበባ በጎንደር በዳንሻ በሁመራ በቃፍቲያ ታጉረዋል። ያም ቢሆን እኛ ጥያቄው ሳዊ እስከሆነ ድረስ ህገ መንግስታዊ እስከሆነ ድረስ ተፈጥሯዊ እስከሆነ ድረስ መልስ በአግባቡ ያገኛል በማለት እኛም ወንድሞቻችን የተከተሉትን የተከተሉትን ፈለግ ተከትለን እስካሁን ድረስ ያው እየተንቀሳቀስ እንገኛለን። በሰሞኑ ግን የተከሰተው ሁኔታ ለየት ያለ ነው። እኔ በመሰረቱ በምሰራበት መስሪያ ቤት በጎንደር ዩኒቨርሲቲ በገቢ ማመንጫ ማሰሪያ ጽህፈት ቤት የገስት ሀውስ የእንግዳ ማረፊያ ስራ አስኪያጅ ነኝ። ባለሁበትም በስራ ደከመኝ ሰለችኝ ሳለ እንዲያውም ኦቨርታይም ነው። አብዛኛውን ጊዜ ኦቨርታይም ነው የምሰራው። በስራ ሰአቴ ምንም አይነት የሌላ ውጫው የሆኑ ስራዎችን በስራ ኢንቮልቭ አላደረግም። ለዚህ ምስክሬ ከተለያዩ ቦታዎች እራሳቸው ከትግራይ ክልል የሚመጡ ተማሪዎች መመስከር ይችላሉ። ምንም አይነት አድሎ ሳልፈጽም ሳላደርግ በስራዬ ስራ የቆየሁ ሰው አካል ነኝ። ይህንን ከግንዛቤ ውስጥ ካላማስገባት ግን ግዴታ የወልቃይት ተወላጅ በመሆኔ በአማራ ብሔርተኝነት እምነት ያው ጥያቄ ስላቀረብኩኝ ከወገኖች ጋር አብሬ ስለምሳተፍ በትርፍ ሰዓቴ እንግዲህ የኔን የስራ ሰዓት ከግንዛቤ ውስጥ በማስገባት በተለይ ጠዋት ጠዋት ቀደም ብዬ አንድ ሰዓት ቀድሜ ነው የምገባ ቢሮዬ። ያንን በማመልከት በአርብ አርብ ጠዋት ላይ አንድ ሰዓት ከአስር ወደ ሰላሳ የሚሆኑ ወታደሮች ልክ ትልቅ ነገር ትልቅ ጦር ውስጥ ውስጥ ወንጀለኛ ሰው እንዳለ አስመስለው ጉድብ ይዘው የመስሪያ ቤታችን የሴኩሪቲ ወይም ደግሞ የጥበቃ አካላቶች አሉ። እነሱም ቀደም ሲል ከኢህአዴግ የተመለሱ ምልስ ወታደሮች ናቸው። ጳጉሜ አራት ማለት ነው። አዎ አርት እነሱ የተሻለ ግንዛቤ ስላላቸው ምን ሆናችሁ ሲሏቸው ስራ አስኪያጁ እንፈልገናል ይ ስራ አስኪያጁማ በአሁኑ ሰዓት ሰአት አልደረስም። አሁን አይገቡም። በሌላ በኩል ግን ይሄ ተቋም የዩኒቨርሲቲ ገሳሱ እንደመሆኑ መጠን ከፍተኛ የሆኑ የተለያዩ ምሁራኖች በተለያዩ ሀገሮች ከውጭ ሀገር የሚመጡ የሚያርፉበት እንጂ ወንጀለኛ መደበቂያ አይደለም። ወይ ደግሞ ስራ አስኪያጁም ህጋዊ ሆኖ ስራውን የሚሰራ ከእናንተ አለቆች የተሻለ ሰው ነው የምናውቀው፣ አባታችን ነው። እዚህ ገብታችሁ ምንም አይነት ሁከት መፍጠር የለባቸውም። ከፈጠራችሁም ደግሞ ለሀገሪቱም ሆነ ለእናንተም መጥፎ የፖለቲካ ክስረ ነው የሚደርስባቸው ሲሏቸው ያው በወቅቱ ጥለው ሄደዋል። በእለቱ ደግሞ በሰባት ሰዓት ከፖሊስ ሰራዊት አካላት ከአስራ ስምንት ቀበሌ ካለው ሶስተኛ ፖሊስ ጣቢያ የሆነ አካላት መጥተው እንደጠየቁ ነግረውኛል። በአጋጣሚ ግን ከአንድ ቀን በፊት እኔ ሐሙስ አስራ ሁለት ሰዓት በዓል ስለሆነ የተወሰነ ቤተሰብ ጋር ልጠይቅ ሄጄ ስለነበረ ከዛ ሆኜ በስልክ ተነግሮኛል። እኔ በጣም በዚህ ጉዳይ ላይ አዝኛለሁ። እኔ ግን ፐርሰናሊ ምንም አይነት የምንፈራበት ነገር አይደለም፣ ምክንያቱም የቆምኩለት ዓላማ ስለሆነ። ወልቃይት የአማራ ብሔርተኝነት ጥያቄ ህገ መንግስታዊና ፍትሀዊ ጥያቄ ነው፣ ተፈጥሯዊም ነው። ከዛ ባሻገር ደግሞ አንድ ባለስልጣን ሲፈልግ የሚሰጠን አንድ ባለስልጣን ሲፈልግ የሚቀማነ ሁኔታ አይደለም። ህገ መንግስቱ በህገ መንግስቱ መሰረት በተጻፈው መሰረት በጠየቅነው ጥያቄ መሰረት ፍትሐዊ በሆነ መልኩ መልስ ያገኛል ብለን እናምንን። አሁንም ብዙ ወንድሞቻችን ታስረዋል። እኔም የማስፈራራት ዛቻ ቢደርስብኝም ለአንድ ደቂቃ ያህል ይህን ጉዳይ አላቆምም። እኔም እኔም መስዋዕትነት ብከፍል ቀጣ ያሉ ወጣቶች ያሉት የአካባቢ ተወላጆች ጉዳዩን ይዘው የሚያካሄዱት ስለሆነ በዚህ ላይ በፐርሰናሊ እኔ የሚሰማኝ ነገር የለም። እኔም ማዝነው ወደ ሀያ ሰባት አመት በመንግስት ስራ ሰርቻለሁ። ከአነስተኛ ከዲፕሎማ ተነስቼ ማስተር ደረጃ ደርሻለሁ። ይህን ሁላ ስሰራ ህጋዊና ህግና ህጋዊነት አክብሬ ነው የምኖረው። እንዲያው በአጋጣሚ ደግሞ ኔ ደለኛ ወ የፖሊስ ልጅ በመሆኔ ማንኛውም ስራዎች የምስራቸው ህጋዊ የሆኑ ስራዎች ናቸው። የሰውን መብት አልነካም፣ የራሴንም መብት አላስነካም። ከዚህ አንጻር የተደረገው የጅምላዊ አሰሳ ሁኔታ ሰዎችን ለማተላለፍ ወይም ደግሞ ትግሉን ለማቆም ከዛም ባሻገር ደግሞ የተሻለ ሰው እንዳይወጣ በሀገራችን በአካባቢያችን የተሻለ ሰው እንዳይኖር የማድረግ ስራ እየተሰራ መሆኑን አይቻለሁ። ይሄ ደግሞ እንግዲህ የመንግስት አካላት ጉዳዩ የሚመለከታቸው አካሎች ዘወር ብለው መመልከት አለባቸው ማሰብ አለባቸው። የወልቃይት ጠገዴ ህዝብ የጠየቀው ጥያቄ የማንነት ጥያቄ ነው። ይህን ተከትሎ ደግሞ የተነሱ ብጥብጦች አሉ። ብጥብጦቹ ደግሞ ያስነሳቸው ጥያቄውን በፍትሃዊ መንገድ አለመመለስ ነው። በቃ ዋናው መነሻዎቹ ለዩ ፓርቲም ሆነ የአካባቢው አስተዳደር የሚፈጥሯቸው ችግሮች ናቸው። ለምሳሌ ለመጥቀስ ካስፈለገ ሐምሌ አምስት ቀን በኮኔ ለመጠሪያ የተፈጠረው ችግር ኮኔክሽን ዘግተው መብራት አጥፍተው የአካባቢውን መሪዎች ዋና አስተዳዳሪና የአካባቢውን የዋና አስተዳዳሪ ምክትል የጸጥታ ዘርፍ ወደ ሌላ ቦታ ወስደው ቦታውን ክፍት በማድረግ አሳይ ቡድኖች መጥተው በጎንደር ከተማ በተቀደሰችው የቱሪስት መስህ በሆነችው ታላቋ ከተማ ላይ ግፍ ለማድረስ መጡ። ግን ግፉን ያው የአካባቢው ሃይማኖታዊ እኔም የኦርቶዶክስ ሃይማኖት ምትገሳይ እንደመሆን የመጠን ባርባራት ቤተክርስቲያን ባሉት አባቶች ጸሎት በገዳሙ ጸሎት የመጣው አፋኝ ቡድን ሙሉ በሙሉ አፍሮ አፍሮ እፍረቱን ለመጀመሪያ ጊዜ ህዋት በጎንደር ተሸንፏል። ጎንደር ከተማ ይሸንፈው አሁንም ለወደፊትም ይሸንፋል ብዬ አምናለሁ። ለመሆኑ አቶ ተሻገር ለምን እንደተፈለጉ ባለፈው አርብ ወይም ጳጉሚያ አራት ቀን አውቀዋል? እርሶ የጠየቁት ሰው አለ ሄደው እኔ በመሰረቱ አሁን እንደ ኔ እምነት ብዙም ጊዜ ሰብ ስለማያ ምዕራባዊያን የጻፈውቸው የዴሞክራሲ አመጣት የዴሞክራሲ መንግስታት የሚከተሏቸው ባህሬታት የአሁን መንግስትም ልማታዊ መንግስት የሚከተለው ባህሬታት ስለማወቅ በአንድ ልማታዊ መንግስት ነኝ በሚል አካል አሳታፊ የሆነ ዴሞክራሲያዊ የሆነ የዜጎችን መብት መያስን ነው ብዬ ስለማምን እስካሁን በተገኘው መድረክ እኮ ራሱ ማንኛውም ሰው የኢትዮጵያ ህዝብ ያውቆኛል የሀሳቤን ሳንጸባርቆ ይቻለሁ። በዚህ ላይ ሀሳቤን ከመንገጥ ወደኋላ አይደለም። በትናንት በአርብ ዕለት በተፈጸመው ጊዜ ሁኔታ ግን በጣም ነው የሚያሳዝነኝ። እኔ እንደዚህ አልገምትም። ምክንያቱም እኔ አብሬን የምሰራ ችግሮችን ተጋፍቼ ነው የምኖር ለግሌም የማስፈው አይደለሁም። የህዝብ ጥያቄ ግን ከህዝብ ጥያቄ ጋር የሚመለስ በተለያዩ መድረኮች ኢቨን በመስሪያ ቤታችን ደረጃ ኮ ራሱ ስለ ወልቃይት በቀረበው በወንዶ ዩኒቨርሲቲ በተደረገው ኮንፍረንስ ላይ ግልጽ በግልጽ አቋሚ አሳውቄያለሁ። የወልቃይት ህዝብ የራሱ የሆነ ማንነት እንዳለው የራሱ የሆነ ጥያቄ እንዳለው። ይሄ ማንም የወርቅ ጥያቄ በባለስልጣም ሆነ በሌሎች ግሩፖች የማይጣፈን መሆኑን ጥያቄያችን በአግባቡ አቅርበን መፍትሄ እንደምናገኝ የመግባቻዊ በሆነ መልክ ማምን ሰው ነኝ። ስለዚህ በግንባር መጥቶ እስካሁንም የጠየቀኝ ሰው የለም፣ በሰልክም የደወለልኝ የለም። ግን ከወገኖቼ ከተለያዩ ተደውሎ የሚነገረኝ ግን ያው ብዙ ወጣቶች አሰሳ የተደረገ እንደታሰሩና በተለይ ከጉዳዩ ጋር ግንኙነት የሌላቸው ለምሳሌ ለመጥቀስ ያስፈልጋል የጃንተንከን ባለቤት አቶ ተመስገን የገዥው ፓርቲ አባል ናቸው። የተወካዮች ምክር ቤት አባል ሆነው ሰፊ ጊዜ የሰሩ ሰው፣ ትልቅ ሰው ናቸው። ከኛ ኮሚቴ እኮ እራሱ ሚስታቸው የወልቃይት ጠገዴ ተወላጅ እንደሆነች ያውቃለሁ። ግን አንድ ቀን መተው እኛ ድጋፍ አድርገው አያውቁም። እኔ በመሰረቱ እኔ ክርስቲያን ነኝ። በሀሰት አልመሰክርም። አቶ ተመስገን አንዲትም ቀን ከኔ ጋር አንድ ቀን በአጋጣሚ ሳያውቁኝ ሰው ይዞኝ ሄዶ ከእሳቸው ወተት ሻይ ጠጥተናል። ከዛ ውጭ ግን ምንም አይነት ትስስር የላቸውም ከዚህ ኮሚቴ ጋር ከጥያቄው ጋር ምንም ትስስር የላቸውም ይህ ተራ የሆነ ቅናት ነው የተዘመተብን እና ምን ሆኑ እሳቸው ታስረዋል ለምን ታሰሩ እንግዲህ አላውቁም ሌሎችን አቶ ተመስገን ብቻ ሳይሆን ኤግዛምፕል ተጠቀስኩ እንጂ በርከት ያሉ በከተማ ውስጥ የሚገኙ ህዝብ የህዝብ እምነት ያላቸው ባለሀብቶች ወጣቶች በተለይ ጳጉሜን ተነስተው ጳጉሜን በእምነታቸው ወደ ጳጉሜን እጥበት ሲሄዱ በጂምና የታሰሩ ወጣቶች እንዳሉ ሰምቻለሁ እኔ ቁጥራቸውን ባልገልጽም ከዚህ አንጻር የሚባለው ከዚህ ከብጥብጡ ጋር ይስስራላቸው ቀስቅሰዋል የሚባል ነገር ነው። ቅስቀሳ ደግሞ እኛ ቀደም ሲል እንደምናውቀው ቅስቀሳውን የቀሰቀሰን የገዢ ፓርቲ የገዢ ፓርቲ አፋይ ቡድን በእብረተኝነት ከሱዳን ሀገር ስብሰባ ቆይተው ሁመራ ላይ በድብቅ ተሰብስበው ይሄ ችግር እንዴት አገ እንፈተዋለን ተብሎ ወልቃየቶችን ጎንደር ያሉን አጥፉልን እንጂ እኛ እዚህ ያሉትን ወልቃየቶች እናጠፋለን፣ ችግሩ በዚህ ይጠፋል፣ ችግሩ ይታሰናል ተብሎ የተወሰነ ውሳኔ ምንም አይነት ግንዛቤ ያልተወሰደበት ኃላፊነት የጎደለው ውሳኔ ነው። በዚህ ላይ ችግር ሊያመጣ አይቻለ እና ጉዳዩን የጠነሰሰው ችግሩን የመሰረተው ችግር እንዲመጣ ያደረገው አካል ለፍርድ ሳይቀርብ ችግሩ ከደረሰ በኋላ ለችግሩ መፍትሔ ለማግኘት ሲባል የሆነ መጠነኛ የሚወሰዱት የዚህ የሰላማዊ ሰልፍና የብጥብጥ ሁኔታዎች እነዚህ ለእኔ ፖዘቲቭ ናቸው። በሌሎችም ሀገሮች ይታያሉ። እኔ አሜሪካ ውስጥ እኮ መኪና ሲቃጠል አይቻሉ ባደጉት ሀገሮች ይሄ ዲሞክራሲያዊ ሰዎች ችግራቸውን የሚያሳዩበት ኤክሰርሳይዝ የሚያደርጉበት ሁኔታ እንጂ ሌላ ደግሞ ተለቅ ብሎ ሌላ ሰዎች የሚጎዱበት ሁኔታ አይደለም። ካየነውም ሰዎችን እየጠቀመ ነው ብጥብጡ። አሁን የትግራይ ተወላጆች የተጠቀሙ ናቸው። እኔ ካየሁት የሶማሌያው ፕሬዚዳንት ለትግራይ ለተፈናቃዮች አስር ሚሊዮን ብር እና ሌሎችን ብሔረሰቦች ከክልሉ እንደሚያባሩ በይፋ ገልጸዋል። የኛ አንድ ስቴት ናት። ይሄ ደግሞ በተራ በፋሚሊ ቤት ነው እንደሚመሩ ነው የሚያሳየው። በቃ ለኢትዮጵያ ሕዝብ ወይ ደግሞ ለአጋሮቻቸው የሚያስቡ ሳይሆኑም ለትንሽ ማይነር ለሆኑ ለግሩፕ ለግሩፕ እየሰሩ እንዳሉ ነው የሚያሳዩ። ፋሚሊ ቤት የሆነ አደረጃጀት እንዳለ ነው የሚያሳዩ። ወይም ደግሞ ሁልጊዜ እኔ ተናግሬያለሁ በኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ውስጥ አልፎ አልፎ ያሉት አደረጃጀቶች ፋሚሊ ቤት በመሆናቸው የሙምባይ ካም ነው የሚሆኑ፣ ይፈርሳሉ። ሕብረተሰቡን ያላሳተፈ የሕብረተሰቡን ችግር ያላየ አደረጃጀት በአምባጋንነት ፎክሮ የሚነሳ ነገር፣ ይሄ ውጤት አያመጣም። የምባይ ካሚ ነው እያለ ተናግረናል። አሁን ይሄን የታየው በኢትዮጵያ በእኛ በጎንደር ላይ። አቶ ተሻገር ለመሆኑ አሁን እርስዎ በምን ሁኔታ ነው ያሉት? ተደብቀው ነው ያሉት ወይስ በግልጽ በገሃድ እየተንቀሳቀሱ ነው? አይ እኛ በአጋጣሚ ከቤተሰብ ጋር እኔ ቤተሰቦች አሉኝ። ከቤተሰቦች እኔ በዓል ጥሩ ስለጠሩኝ እኔ ምንም አልተሸማቀቁም። አብረውኝ ነው ከእኔ ጋር የሚንቀሳቀሱት ወጣቶች አሉ። ጥሩ ሁኔታ ነው ያለውኝ። እኔ ነገ ከነገ ወዲያም ወደ ስራዬ እሄዳለሁ። እንግዲህ የሚያጋጥመኝ ችግር ፊት ለፊት የምጋፈጠው፣ እኔ የምደበቅበት ምክንያት የለም፣ ወንጀለኛም አይደለሁም። ቀደም ብዬ እንደተናገርኩት እኔ ከመነሻ እኔ የፖሊስ ሰራዊት ልጅ ነኝ። ህግም ጠንቅ የማወቅ አባት ህግ አስተምሮኛል። የሰውን መብት አልነካም፣ የራሴን መብት አላስነካም። እንግዲህ መጥቶ የሚያሰናካል ካለ ደግሞ እንግዲህ እናየዋለን፣ ፊት ለፊት የምናየው ነው። ለመሆኑ ዛሬ የጎንደር ሁኔታ ምን ይመስላል? እስቲ ትንሽ እንገሩኝ። እንግዲህ ዛሬ የጎንደር ሁኔታ በአጭሩ አብዛኛውን የወልቃዊ ጠገዴ ሕዝብ ከሙስሊሙ ህብረተሰብ የተሰባጠረ ተረት እንደመሆኑ መጠን ኮሚቴዎችም ራሱ ሙስሊም ከሙስሊሙ ማህበረሰብ ካሉት ኮሚቴዎች ወደ አራት የሚሆኑ የሙስሊም ማህበረሰብ ስላሉ ተደዋውለን ተጠያይቀናል። አብዛኛውን ሙስሊሙ በዓሉን ሊያከብር ሲወጣ አሁን ያለውን በኢትዮጵያ መንግስት ወይም በኢትዮጵያ ላይ የሚደረገውን ፍትሀዊ ያልሆነ እንቅስቃሴ ተቃውሟቸውን በግልጽ እጃቸውን አጣምረው በግልጽ ተቃውማቸውን እንደገለጹ ከዛም፣ እየተራመዱ እያለ በመሀል የጸጥታ ኃይሎች ገብተው የተወሰነ ለማደናቀፍ እንደሞከሩና እንደደበደቧቸውም አንዳንድ መጠነኛ የሆነ የማደናቀፍ ስራ ሰርተዋል። እነሱም እየዞሩ እንደገና ክርስቲያ እንዲያውም ደገስ የሚለው ዛሬ ክርስቲያኖቹ አብረው ወልቃይት የእኛ ነው፣ ወልቃይት አማራ ነው፣ ድንበራችን ተከዜ ነው የሚል ድምፅ እያሰሙ እንደሄዱ ለእኛ ለተነሳንበት ዓላማ ድጋፍ እንደሰጡ ሰምቻለሁ። እየታሰሩ ሰዎች አሉ ዛሬ የሚያውቁት እንግዲህ በእኔ በኩል ድብደባ እንደነበረ እና የማሰራት ነበር እንደነበረ ነው። እንግዲህ አጣርተን ወደፊቱ ከሌሎች አካባቢ መረጃውን ያገኙታል።